ፕሬዝደንት ዶናልድ ትራምፕ President ከግራ ቀኝ በመጣ ከፍተኛ ውርጅብኝ ውስጥ ናቸው። ይህም በነጭ ብሔርተኞች ተዘጋጅቶ ባለፈው ቅዳሜ ቨርጂኒያዋ ቻርለትስቪል ከተማ ለተፈጸመው አመፅ ተጠያቂው ማን እንደሆነ የሰጡትን አስተያየት በመለዋወጣቸው ነው። ፕሬዚደንቱ ከትናንት በስቲያ ማክሰኞ ሲናገሩ በሁለቱም ወገን ያሉት ለአመፁ ተጠያቂዎች ናቸው ስላሉ ከዲሞክራቶችም ከሪፐብሊካኖችም በኩል ውግዘት ደርሶባቸዋል። ይህም በፕሬዝደንቱ ላይ የሚሰጠው የሕዝብ አስተያየት መለኪያ ሰንጠረዥ እያሽቆለቆለ ባለበት በዚህ ወቅት መሆኑ ነው። የብሔራዊ ዜና ዘጋቢ ጅም መሎን ተከታዩን ልኳል። አዲሱ አበባ ያቀርባል። ትራምፕ ታወር በሚባለው በኒውዮርኩ ህንፃ ከጋዜጠኞች ጋር በነበራቸው ዱላ ቀረሽ መግለጫ ፕሬዚዳንቱ በቨርጂኒያው የሻርልስቪል አመፅ በሁለቱም ወገን የነበሩ ተሰላፊዎች ተጠያቂዎች ናቸው በሚለው በቀደመ አቋማቸው ጸንተዋል። በቅርብ ነው የተከታተልኩት። እናንተ ከተመለከታችሁት በበለጠ ቅርበት ተከታትየዋለሁ። በአንድ በኩል መጥፎ ሰዎች የነበሩበት ቡድን፣ በሌላው ወገን ደግሞ ከፍተኛ ዐመፅ የሚያካሂዱ ሰዎች ያሉበት ቡድን ነበር። ስለዚህ ሁኔታ ማንም መናገር አይፈልግም። እኔ ግን ይኸው እናገራለሁ። የፕሬዝዳንቱ አስተያየትም ሆነ መግለጫ በዲሞክራቶችና በበርካታ ሪፐብሊካኖች ተወግዟል። የነጭ የበላይነት አስጠሊታ ነው፣ ይሄ ምንም የማያሻማ ጉዳይ ነው ሲሉ በትዊተር የተከራከሩትን የምክር ቤቱን አፈጉባኤ ፖል ራያንን ጨምሮ በዚህ ጉዳይ ላይ ሪፐብሊካኑ የኮሎራዶ ሴናተር ኮሪ ጋድነር የሚከተለውን ተናግረዋል። ኬኬኬዎች፣ እና የናዚ ቅኝ ገዢዎችና የነጭ የበላይነት አራማጆች፣ ቀደም ሲል እንደ ተናገርኩት ወደ ነበራችሁበት ጉሮን ነው ተመለሱ። ሪፐብሊካኗ የብሔራዊ ኮሚቴ ሊቀመንበር ሮና ራምኒ ማክዳንኤል አክራሪ የጥላቻ ቡድኖችን ቢቃወሙም የፕሬዝዳንቱን ሀሳብ ግን ይደግፋሉ። የእናንተን ድምፅ አንፈልግም፣ አንደግፋችሁም፣ እንቃወማችኋለን። ፕሬዝዳንቱም ምክትላቸውም ያሉት ይህንኑ ነው። ባለፈው ሰኞ ግን ፕሬዝዳንት ትራምፕ ተቃውሞውና ጫናው ስለበዛባቸው የተለየ ሀሳብ ከቀደመው አቋማቸው የተለየ ተናግረዋል። በቅዳሜው ዓመፅ ሁለቱም ወገኖች ተጠያቂዎች ናቸው ያሉትን በተቃረነ መልኩ ማለት ነው። ውዝግቡ የፕሬዝዳንቱን ግትር አቋም የሚያሳይ ነው ይላሉ የአሶሺየትድ ፕሬስ ዋሽንግተን ቢሮ ኃላፊ ጁሊ ፔስ። እኚህ ሰው እኮ የሰባ አንድ ዓመት ዕድሜ ያላቸውና የሚናገሩት ሁሉ እውነት የሚመስላቸው ናቸው ማንም እንዲመራቸውና ግፊት እንዲደረግባቸውም አይፈልጉም። ይህን አፈቀኝ መጨረሻቸው ነው። ሪፐብሊካኑ ተንታኝ ስኮት ፎቅነር ትራምፕ በግል የሚሰነዘርባቸውን ትችት የሚቀበሉ ሰው ናቸው ይላሉ። በስካይፕ አስተያየታቸውን የሰጡት ሌላው ተንታኝ የቨርጂኒያ ዩኒቨርሲቲ ላሪ ሳባቶ ደግሞ አሁን ፕሬዚዳንቱ ጣጣ ውስጥ የገቡት የሕዝብ አስተያየት መለኪያ ሰንጠረዡ ላይ ድጋፋቸው ከአርባ ከመቶ በማሽቆልቆሉ ነው ብለዋል። ስ ከፍተኛ ትርምስና ግራ የሚያጋባ ሁኔታ ነው። ሁሉም ሰው የሚያየው ደግሞ በዚያው መልክ ነው። በመጀመሪያዎቹ 200 ቀናት በተወሰደው የሕዝብ አስተያየት መሠረት ከማንኛውም የዩናይትድ ስቴትስ ፕሬዝደንት ያነሰ ድጋፍ ነው ያላቸው። ከቅዳሜው የቨርጂኒያ ሻርልስ ቪላ መጽ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ ላይ ውርጅብኙ የጀመረው ሕዝብ ወደ ተሰበሰበበት ሰልፍ በተነዳ መኪና ሕይወቷ የጠፋው የሄዘር ሄየር የቀብር ስነ ስርዓት በተፈጸመበት ቀን መሆኑ አይዘነጋም።